seven የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቅርብ ተባባሪዎቻቸውና የምርጫው ጊዜ አማካሪዎቻቸው ከሩሲያ ቅርብ ግንኙነት ነበራቸው የሚለውን ወሬ አልተቀበሉም። ከብሔራዊ ጸጥታ አማካሪነት ስልጣናቸው ለመውረድ የተገደዱት ማይክል ፍሊን ትናንት ተከላክለውላቸዋል። ፍሊን ከሩሲያ ባለስልጣኖች ጋር ያላቸውን ግንኙነት አስመልክቶ ለተፈጠረው ጭቅጭቅ ትራምፕ ተጠያቂ ያደረጉት ጥቅስ ህገወጥ በሆነ መንገድ የመረጃ ሾልኮ መውጣት ያሉትን ነው። በጉዳዩ ላይ ነጻ ምርመራ ቢደረግ የትራምፕ አስተዳደር ችግር ላይ ይወድቃል ሲሉ አንድ ተንታኝ መናገራቸውን የአሜሪካ ድምጽ ዘጋቢ ላቲካ ሆክ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍስሐዬ ዘገባውን ታቀርባለች። ፕሬዚደንት ትራምፕ ትላንት ረቡዕ ለፍሊን ውድቀት የሀገሪቱ ሚዲያንና የስለላ ማህበረሰብን ተጠያቂ አድርገዋል። እንደሚመስለኝ ሚመስለኝ በጄኔራል ፍሊን ላይ የደረሰው ነገር በጣም በጣም ፍትህ የጎደለው ነው። በሳቸው ላይ የተደረገው ሁሉና ሾልከው ስለ ወጡት ሰነዶች ሲታይ በጣም በጣም ፍትህ የጎደለው ተግባር ነው። ፍትህ የጎደለው በሚለው ላይ አሰምርበታለሁ። የትራምፕ አስተዳደር ሌላም ችግር ገጥሞታል። በትራምፕ የምርጫ ዘመቻ ባለሥልጣኖችና በሩሲያ መንግሥት መካከል ቀጣይ ግንኙነት መደረጉን ያሳያሉ የተባሉ በድብቅ የተቀረጹ ክሮች መኖራቸው ተገልጿል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቃል አቀባይ ድሚትሪ ፔስኮቭ እንዲህ አይነት ግንኙነት አልተደረገም በማለት አስተባብለዋል። እነዚህ በሀቅ ላይ ያልተመሰረቱ የጋዜጣ ወሬዎች ናቸው። ያቀረቡት ተጨባጭ የሆነ ሀቅ የለም። ሩሲያ በዩናይትድ ስቴትሱ የምርጫ ሂደት ወቅት ስለነበራት ሚና እና በሩሲያና በዩናይትድ ስቴትስ ባለሥልጣኖች መካከል ስለተደረገው ንግግር በምክር ቤት ደረጃ ምርመራ እንዲደረግ ሪፑብሊካውያንና ዲሞክራቶች ተስማምተዋል። ይሁንና ሪፑብሊካውያኑ የምክር ቤት አባላት ምርመራው ፕሬዝደንት ትራምፕን በማይጎዳ መንገድ እንዲካሄድ ያደርጋሉ ብለዋል። ክሎስ ላሪስ የተባሉ ተንታኝ ጥልቅ ያለ ምርመራ ለማድረግ የበለጠ ኃይል የሚኖረው ወገን ያለየ ነጻ ኮሚሽን እንደሆነ አስገንዝበዋል። ነጻ ኮሚሽን ከምክር ቤታዊ ኮሚሽን ፍጹም የተለየ ስልጣን ይኖረዋል፤ እናም ለፕሬዚደንት ትራምፕ የባሰ አደገኛ ይሆናል። ነጻ ኮሚሽን የሚያስታውሰን የፕሬዚደንት ሪቻርድ ኒክሰንን እና የወተር ጌትን ቅሌት ጉዳይ ነው። በሌላ በኩል ደግሞ ሞስኮ የሚሳይል ውልን ጥሳለች ሲሉ አንድ የዋይት ሀውስ ባለሥልጣን ትላንት ረቡዕ ከሰዋል። ብዙዎቹ ታዲያ የትራምፕን ወሳኝነት ለመፈተን የተደረገ አድርገው አይተውታል። ላሬስ ግን እንዲህ አይነት ድምዳሜ ላይ መድረስ ችኮላ ይሆናል ብለዋል። ትራምፕ ትክክል የሆኑበት አንድ ነጥብ አለ። ይህም ከሩሲያና ከፕሬዝደንት ፑቲን ጋር ግንኙነት መፍጠር ይኖርብናል። ነገር ግን ከፑቲን ጋር የምናደርገው ግንኙነት ምን መልክ መያዝ አለበት? ዩናይትድ ስቴትስ ከሩሲያ ጋር ለምታደርገው ግንኙነት ምን ያህል ዋጋ ትከፍላለች? የዩናይትድ ስቴትስ እና የሩሲያ ባለሥልጣኖች ፕሬዚደንት ትራምፕ ስልጣን ከያዙ ወዲህ ለመጀመሪያ ጊዜ ዛሬ በጀርመንና በአዘርባጃን ፊት ለፊት ተገናኝተው ይነጋገራሉ።